በ2010 ዓመተ ምህረት ጠቅላይ ሚኒስትር አብይ አህመድ የጥሬ ገንዘብ አያያዝን በተመለከተ ህብረተሰቡ በእጁ የሚገኘውን ገንዘብ ወደ ባንክ እንዲያስገባ ጠይቀው ሰውም ጥያቄውን ተቀብሎ ተግብሮ ነበር። በኋላ ላይ ግን የሀገሪቱ የሰላምና መረጋጋት ሁኔታ መታወክ ሲገጥመው እንደገና ገንዘቡን ማውጣት ላይ ሲተጋ ተስተውሎ ነበር። የብሔራዊ ባንክ ትናንት የባንኮችን የጥሬ ገንዘብ ገደብ መመሪያ አውጥቷል። በዚህ መሰረት ግለሰቦች በቀን ከባንክ 200ሺ ብር፣ በወር ደግሞ 1 ሚሊዮን ኩባንያዎች ደግሞ በቀን 300ሺ ብር በወር ደግሞ 2.5 ሚሊዮን ብር ብቻ ማውጣት እንዲችሉ አድርጎ ገደብ ጥሏል። የወንጀል ድርጊቶችና ህገወጥ የገንዘብ ዝውውር የመመሪያው አስፈላጊነት ምክንያት መሆኑን የባንኩ ገዢ ይናገር ደሴ ያብራርተዋል። ይሄ አሁን እኛ ያስቀመጥነው ገደብ የክፍያ ገደብ የሰዎችን ገንዘብ የመጠቀም ላይ አይደለም። ገደብ ያስቀመጥነው በክፍያው ዘዴ ላይ እና በአከፋፈሉ ስርዓት ላይ በኢትዮጵያ በጥሬ ገንዘብ ያለ ገደብ ገንዘብ ማውጣት ስለሚቻል እና ይህን የሚያውቁ ሰዎች ለማጭበርበር እና ለመዝረፍ በር ከፍቷል። ሌላው በቤታቸው አካባቢ የሚያስቀምጡ ግብር ለመሰወር ያሰቡ አንዳንድ ነጋዴዎች ከቤታቸውም አካባቢ ይህንኑ ስራ የሚሰሩም አሉ። ከቤታቸው ካዝና አስቀምጠው ገንዘብ የሚያንቀሳቅሱ ሰዎች እንዳሉ እናውቃለን። የወጣው መመሪያ ተገቢና እንዲያውም የዘገየ ነው የሚሉት የቡና ኢንተርናሽናል ባንክ የቦርድ ሰብሳቢ ዶክተር ሰዋላባተ የወረቀት ገንዘብ ግብይትን በማስቀረት የባንኮችን የስራ ጫና ይቀንሳል። በተጨማሪም ለጥሬ ገንዘብ ህትመት የሚደረግ ወጪን በመቀነስ የሀብት ብክነትንም ይታደጋል ሲሉ ስለ መመሪያው ያላቸውን አስተያየት ገልጸዋል። ልውውጥ በባንክ ሲስተም እንዲከናወን ያደርጋል። በቼክ ክፍያዎች እንዲፈጸሙ፣ በሲፒዮ ክፍያዎች እንዲፈጸሙ ከባንክ ባንክ ገንዘብ ዝውውሮች እንዲፈጸሙ። ይህ ደግሞ መንግስት ገንዘብን ዝውውር እንዲቆጣጠር ይረዳዋል። ህገወጥ ገንዘብ፣ ለተለያየ አላማ ሊሆን የሚችል ገንዘብ ከማን ማን እንደተላለፈ ክትትል ማድረግ ይቻላል። መመሪያው ዘግይቷል ማለት ይቻላል። ቢዘገይም ትክክለኛ መመሪያ ነው ኢኮኖሚውም ለባንኮችም ትልቅ አገልግሎት ያለው ጥቅም ያለው ብዬ አስባለሁ። እንዳለመታደል ሆኖ እንጂ ገንዘብ በእጅ ሊንቀሳቀስ አይገባም ነበር የሚሉት ደግሞ የኢኮኖሚ ተንታኙ አቶ ሸዋፍራው ሽታው ናቸው። ውሳኔውም ትክክለኛ መሆኑን ገልጸው፣ ነገር ግን ተያይዞ ሊከሰት የሚችል የህገ ወጥ ገንዘብ ህትመትን መከታተል ተገቢ ነው ሲሉ ማስተያየታቸውን ሰጥተዋል። ሀሰተኛ የብር ኖት ህትመትን እንዳያበረታታም ደግሞ ሌላ በጣም ጥንቃቄ ያስፈልጋል። ምክንያቱም ሀሰተኛ ብር ኖቶች የማተም አዝማሚያ እና ይህ ሀሰተኛ ብሮች በገበያ ውስጥ ከገቡ ሌላ ኢንፍሌሽን እና ኢንፌስ ውስጥ እንዳያስገቡም ስጋት አለኝ። ይሄ እንዳይሆን ምንድነው የምርት አገልግሎት በተለይ የሚበላና የሚጠጣ ምርት ምርትና አገልግሎት ዋጋቸው ምንስ ማለት እንዲችል አሁንም ቢሆን ፍቱን መድኃኒት ሆነ የማስበው ግብርና ላይ ሊደረግ ባንኮች ከዚህ በፊት ይህ መመሪያ እውን እንዲሆን ሲጠይቁ እንደነበር የተናገሩት የቡና ኢንተርናሽናል ባንክ የቦርድ ሰብሳቢው ዶክተር ሰዋላ አባተ መመሪያው ግለሰቦችም ሆነ ተቋማት ወጪ የሚያደርጉትን ብቻ ሳይሆን በእጃቸው ላይ የሚይዙትንም የገንዘብ መጠን መገደብ ነበረበት የሚል ሀሳብ ሰንዝረዋል። በግለሰቦች ወይም በአንድ ከምፐኖች አፍሪካ ሊኖር የሚገባ የገንዘብ መጠን መወሰንበት፣ ምክንያቱም ልክ ያገደ ሲደርስ ባንኩም ድርጅቱም ግለሰቡም ያን ያልገኘው ወስዶ ኢኮኖሚ ባንክ ውስጥ ያስገባዋል። ስለዚህ ሰርኩሌት የሚያደርግ ገንዘብ ባንክ ውስጥ ይገኛል። አሁን ግን ያ ባለመሆኑ ድርጅቶች የሚሸጡትን ገንዘብ እዛ ልጃቸው ላይ በራሳቸው ሴት ቦልት ሊያስቀምጡ ይችላሉ። አስር ወደ ሀያ ሚሊዮን ድረስ ባንክ ሳይሄዱ ያን መልሶ ንቅድም ላለው ይሄ መመሪያ መፍትሄ ሰጣን ላልነው ችግር እንደገና እንዲሁ ያደርገዋል። እና መመሪያው ሙሉ አደለም የሚል አቀፍለን ካለኝ እንደግለሰብ ያላት ብሔራዊ ባንክ ያላካትትበት የራሱ ጀስቲፊኬሽን ሊኖር ይችላል ማለት አሁን ለ የማይገባል። ነገር ግን እሷ ብትካተትበት መመሪያው ሙሉ ይሆን ነበረ። ግን አሁን የወጣው መመሪያ ወቅቱን የጠበቀና ለባንኮችም ለሚኒስትር ሀገርን ለሀገር የሚጠቅም መመሪያ ነው ብዬ ነው የሚያወስዱ። የኢትዮጵያ ብሔራዊ ባንክ ይህንን መመሪያ ሲያወጣ የሰዎችን የሚሆን ኩባንያዎችን ገንዘብ የመጠቀምና የማንቀሳቀስ መብት ያልገደበና ና ከፍ ያለ ገንዘብ ሲሆን በቼክና ሲፒዩ እንዲዘዋወር የሚፈቅደውን አሰራር በመጠበቅ ነው። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።